ሰሞኑን በኢትዮጵያ እየጣለ ያለው ዝናብ መነጋገሪያ ሆኖ ቀጥሏል ይላል። አብዛኞቹን የሀገሪቱን አካባቢዎች እያዳረሰ መሆኑንም የሚገልጸው ሜቴዎሮሎጂ አገልግሎት ኤጀንሲስ ስለዚህ ምን ይላል? እስክንድር ፍሬው ከአቶ ዱላ ሻንቆ ጋር በስፋት ተወያይተዋል። አቶ ዱላ የኤጀንሲው ምክትል ስራ አስኪያጅ ናቸው። ለዛሬ ባጭሩ ተከታዩን አሰናድቷል። እንደሚታወቀው በአሁኑ ጊዜ በልግ ውስጥ የሚመደብ ነው፣ ግንቦቱ ዝናብ። እኛ ከኤልኒኖ ውስጥ ስላለን አሁን ኤልኒኖ ውስጥ ነው ያለ ነው። ኤልኒኖ ማለት የባህር ወለሉ ሙቀት ነው። አሁንም ከአንድ ዲግሪ በላይ ነው ያለው። ስለዚህ ኤልኒኖ አለ ማለት ነው። እየቀነሰ ቢመጣም፣ ኤልኒኖ በበልግ ውስጥ ዝናብ እንደሚጨምር ይታወቃል። ስለዚህ በዛው መሰረት ከመደበኛ በላይ እንደሚሆን አስቀድመን መረጃ ሰጥተን ነበረ ማለት ነው። እና ከመደበኛ በላይ ይሆናል ሲባል፣ አሁን አንዱ መነጋገሪያ የሆነው ነገር እንግዲህ ግንቦት ነው አሁን አሁን ዛሬ ቀን ላይ አንድ የአዲስ አበባ ከተማ ነዋሪ ሲናገሩ ከሰማሁት ሊጀምር እና ግንቦት አይደለም ወይ ግንቦት አይመስልም፣ ከፀሐዩ ይልቅ ዝናቡ ነው የሚያይለው የሚል ነገር ሲናገሩ ነበር እና በሌሎችም የኢትዮጵያ አካባቢዎች እንደዚህ እንደሆነ ነው እየተነገረ ያለው እና ምንድን ነው የሚመስለው አጠቃላይ ነገር እንደዚህ ሲጠበቅ ነበረው። በትክክል በግንቦት እንደተባለ ነው እውነት ህዝቡ ያለው ነው። ከመደበኛ በላይ ማለት ከሚጠበቀው በላይ ድሮ ህብረተሰቡ ከሚጠበቀው በላይ ሆነዋል ማለት ነው እኛም በዛን ጊዜ ስንሰጥ ነበረው ከመደበኛ በላይ ይሆናል ስንል ከምጠበቀው በላይ እንደምገኝ ይታይ ነበረ ማለት ነው። እንግዲህ በእናንተ መስሪያ ቤት ትንተና መሰረት አቶ ዶላ በተለይ የትኞቹ የኢትዮጵያ አካባቢዎች ላይ ነው አሁን ዝናቡ በጣም ያየለው? ዝናቡ አይሎ ያለው በሁሉም አቅጣጫ እየዘነበ ነው ከምዕራብ እስከ ምስራቅ ከደቡብ እስከ ሰሜን እየዘነበ ነው ያለው ማለት ነው። በአብዛኛው አሁን በዚህ በመሀከለኛው ኢትዮጵያ ላይ በጣም ከፍተኛ ዝናብ እየዘነበ ነው። እንደገና በዚህ በደቡብ ኢትዮጵያ በባሌ አካባቢ፣ በምስራቅ ኢትዮጵያ ላይ ዝናቡ እየዘነበ ነው ማለት ነው እና ለምሳሌ ሐዋሳ ባለፈው ጊዜ ወደ ስልሳ ሚሊሜትር አካባቢ ነው ዘነበው። በጣም ከፍተኛ ዝናብ ማለት ይቻላል። ከፍተኛ የሆነ ዝናብ ለምሳሌ አቦምሳ ላይ ወደ ሰባ ስድስት ሚሊሜትር ዘንበዋል። ጃጂ የሚባል አካባቢ ያለ ሰባ አራት ነጥብ ሁለት ሚሊ ሜትር ዘንበዋል። እንደዚሁ ወደ ሊሙ ገነትም እንደዚሁ ሰላሳ ሁለት ነጥብ ስምንት ሚሊ ሜትር ዘንቧል። የሁሉም አቅጣጫ በጣም ከፍተኛ ዝናብ፣ ጨርጨር ለምሳሌ ጨርጨር አካባቢ ወደ አርባ ነጥብ አምስት ሚሊ ሜትር በጣም ከፍተኛ ዝናብ የዘነበበት ቦታ ነው ማለት ነው። ስለዚህ በየቦታው በዚህ በማጀቴም አካባቢ በጣም ከፍተኛ ዝናብ ዘንበዋል። አርባ ምንጭ፣ አዋሽ አርባ አካባቢ፣ አሁን ወደ አፋር አካባቢ ነው ከመታኸራ በታች ወደ ሲል ሰማንያ አምስት ሚሊ ሜትር ዘንበዋል ማለት ነው። በጣም በሁሉም አቅጣጫ በጣም ከፍተኛ ዝናብ የዘነበ ነዋል። አቶ ዱላ፣ አሁን አንዳንድ ሰዎች ለምሳሌ የሚያነሱት ነገር አለ። አምና ይቺ ሀገር ዝናብ በመጥፋቱ ምክንያት በድርቅ መመታቷ ትልቅ ዜና ሆኖ የቆየባት ሀገር ነች። የድርቁ ውጤትም አሁንም እንደቀጠለ ነው። ከአስር ሚሊዮን በላይ ሰዎች ወይም የአስቸኳይ ጊዜ ምግብ እርዳታ ያስፈልጋቸዋል። ከዛ በተቃራኒ ግን አሁን ደግሞ በዝናብ ብዛት እየተጠራች ነው፣ በጎርፍ እየተጠራች ነው ጎርፍ ከፍተኛ ጎርፍ በየአካባቢው እያጋጠመ ነው። በጎርፍ ምክንያት በተከሰተ የድልድይ መደርመስ እና የመሬት መንሸራተት ሰዎች እየሞቱ ነው። እና ይህንን ሁለት ተቃራኒ ሁኔታ እንዴት ያስታርቁታል? አቶ ዱላ፣ የሚጠበቅ ነበረ። ባለፉት ጊዜ የነበረው የዝናቡ እጥረት የኢልኒኖ ጋር የተያዘ ነው። አምላክ ከኢልኒኖ ጋር የተያዘ ነው ማለት ነው። ኢልኒኖ እንደዚህ አይነት ተጠናክሮ ችግር በድርቅ አስከትሏል ማለት ነው። አሁን ደግሞ በስተመጨረሻ ደግሞ እየወጣ ነው። በምወጣበት አካባቢ እንዲህ ነው ማለት እየተዳከመ እየተዳከመ የምወጣበት ጊዜ ደግሞ ይህንን ጥበት አምተዋል ማለት ነው። በጣም ከፍተኛ የሆነ ዜናባ ዘንቧል። ይሄ ስጋት በጣም ከፍተኛ ስጋት፣ ድርቁም፣ ይሄ ጎርፉም በጣም አደገኛ ነው ማለት ነው። ስለዚህ በዚህ አቅጣጫ መንግስትም ህዝብም በጣም ጥንቃቄ እያደረገ እና እየተዘጋጀበት ስለሆነ አስፈላጊውን እርምጃ የወሰደበት ነው ያለው ማለት ነው። አቶ ዱላ ሻንቆ የኢትዮጵያ ብሔራዊ የሜትሮሎጂ አገልግሎት ኤጀንሲ ምክትል ዋና ዳይሬክተር፣ በጣም ነው የማመሰግነው፣ ስለተለመደ ትብብሮች ወይ፣ በጣም አመሰግናለሁ። በጣም አመሰግናለሁ። እሺ።